ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ቫሄ ቲልቢያን ኢትዮጵያዊ አርመናያዊ ድምፃዊ፣ ሙዚቃ ቀማሪና ለዓለም አቀፍ የዳንስ መድረክ የበቃ ነው። አርሜንያን ኢትዮጵያንና ድፍን አህጉሪቱን አፍሪካን ወክሎም በ2015 ዩሮ ቪዥን የሙዚቃ ውድድር ላይ ተሳትፏል። ኢትዮጵያ እንደምን ከጥንታዊቷ ምዕራብ አርሜንያ ግድ ተሰኝተው ለለቀቁት ቤተሰቦቹ ከመቶ 20 ዓመታት በላይ መኖሪያ ብቻ ሳትሆን ሀገርም ለመሆን እንደ በቃች ያወጋል። መነሻው እንዲህ ነው። ሩቅ ቢሆንም በተወሰነ ማውራት እንችላለን ስለሱ። በሁለቱም ሳይድ በእናቴ በኩል እንግዲህ አሁን ቢቆጠር መቶ አስራ ዘጠኝ ወይ መቶ ሀያኛ ዓመት ይዘናል። እንግዲህ ኢትዮጵያ ከመጡን ድሮ አርሜኒያ የነበረበት አሁን አርሜኒያ ያልሆነችው መሬት ከዛ አምልጠው በስደት ወጥተው ነው ወደ ኢትዮጵያ የመጡት። በጣም በብዙ ውጣ ወረዶች እንግዲህ ከብዙ ቦታ አልፈው ከብዙ ቦታ ብዙ ነገሮች አሳልፈው ነው ወደ ኢትዮጵያ የገቡት። እሱ ነው የመጨረሻ ሩቅ ከዛ ጀምሮ እኛ እዛው ነን ያለ ነው። እንግዲህ አያቶቼ እዛ ተወልደዋል። ወላጆቼ ነው ኢትዮጵያ የተወለዱት። ከዛ ደግሞ የኔና የህቴ ጀኔሬሽን እዛው አዲስ አበባ ነው የተወለድነው። ሶ እንዳቆጣጠር ብንቆጥር ወይ አራተኛ ወይ ደግሞ አምስተኛ ያው በተወለድን ከሆነ አራተኛ ትውልድ ነው በኢሚግሬሽን ደግሞ ከሆነ ወይ ደግሞ ከዛ ወጥተው ኢትዮጵያ በገቡት ከተቆጠረ ደግሞ ያው አምስተኛ ነው የሚሆነው ማለት ነው። ከዛ በአባቴ በኩል ደግሞ የሱ የአባቴ አባት ነው ከዌስተርን አርሜኒያ ነው የምንለው እንግዲህ አሁን ቱርክ ተብሎ ነው የሚሰየመው። ከዛ ያው እነሱን በስደት ነው የወጡት። እዛ እየተጨፈጨፉ ነበረ አርመኖች። ከዛም ልጠው ወተው ለተወሰነ ጊዜ ሲሪያ ኖረዋል ከቤተሰብ ጋር። ከዛ ደግሞ እዛው ሲቪያም ራሱ ያኔ በፈረንጆች አቆጣጠር ሺህ ዘጠኝ መቶ ሀያዎች መጨረሻ ሰላሳዎች መጀመሪያ እዛም ችግር ሲጀምር እነሱ ከዛም ወጥተው እንደገና ወጥተው የት ንሂድ በሚባል ሁኔታ እንዴት እንደሰማሁ አላቅም። አያቴ ነግረኝ ነበረ። ያኔ በነፍስ ያለ ያኔ ፌስቡክም የለ ሶሻል ሚዲያ የሚባል ነገርም የለ ራሱ ችግር ነው። እንዴት እንዳወቁ አላውቅም። እነሱ የሚያውቋቸው ቤተሰቦች ኢትዮጵያ ሙቭ አድርገው እየኖሩ ነው እና እነሱም ያው እነሱ እዛ ከሆኑ እኛስ ለምን አንሄድም፣ አንሞክርም ብለው ከዛ ወጥተው ወደ ኢትዮጵያ መጥተው ኢትዮጵያ ኑሮ ቀጠሉ። ማለት ነው እና እንደዚህ ነው በአጭሩ የቤተሰቤ ታሪክ ወደ ኢትዮጵያ የመጡት በስደት ተጀምሮ፣ ግን ከዛ ውጭ ደግሞ እንደ አዲስ ኑሮ ስራ በመፈለግ አዲስ ኑሮ በመፈለግ ነው ወደ ኢትዮጵያ የተመጣው ማለት ነው። ከዛስ ያንተ እድገት ምን ይመስል ነበር? አዲስ አበባ ስወለድ ያኔ በደርግ ጊዜ ነው፣ ግን የሄድኩት አርመን ኮሚኒቲ ትምህርት ቤት ነው ያኔ ለኮሚዩኒቲው ብቻ ነበረ። ሰው በጣም ትንሽ ትምህርት ቤት ናት። ሰው ያው ሁላችንም እንተዋወቃለን፣ ዘመዳሞች ነን። እዛው ክላስ ውስጥ ያሉትም ጓደኞች። በጣም በጣም ትንሽ ትምህርት ቤት ነበረ እና እዛ ነው የጀመርኩት ትምህርት ቤት። ያኔ ሲምፕል ነበረ ላይፍ። ምንም ጓደኞች ጋር ታሳልፋለ፣ ከዘመዶች ጋር ታሳልፋለ። ማታ ሀይላይት የሚሆነው ለላይፍ ምንድነው ከትምህርት ተመልሰን ያንን ቲቪ ከፍተን ልጆች ጊዜ ማየት ነበረ። እነሱ ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ እንደምን አላችሁ ልጆች? ደህና ናቸው ልጆች? በጣም ጥሩ ልጆች። በሉ ቁጭ በሉ ልጆች፣ ቁጭ በሉ። አይቻሉ። አንተ አ አንቺ፣ ተወዲህ እኩል፣ እንደሱ ጠጋ ጠጋ። አዎ በቃ ቤቷ አትከልለው እንጂ አልታ፣ አትከልለው እኮ አዎ በቃ ፀጥታ ልጆች። እንደሱ አው የሁላችሁ ልጆች በጥሎ ጊዜ ነው። ከዛ ከዛ በኋላ ነው የመጡት ሌሎቹ ቴክኖሎጂ፣ አዲስ አዲስ ቴክኖሎጂ ሲመጣ ሲመጣ ነው ፊልሞች መምጣት የጀመሩት ምናምን። ግን ያው ልጆች ጊዜ በማየት በጣም ነው እንግዲህ ማስታውሰው፣ በጣም አይረሳም መቼም። እንግዲህ የአባባ ተስፋዬ መቼም አይረሱ። እሺ ልጆች ውሽ ልጆች፣ ተባረኩ ኢትዮጵያ ለዘላለም ትኑር! እሰይ በሉ። ደህና ዋሉ ልጆች፣ ደህና ዋሉ ልጆች፣ ደህና ዋሉ። አዎ ደህና ዋሉ ልጆች። ከዛ አርመን ትምህርት ቤት እስከ ስድስተኛ ጨርሼ፣ ከዛ ቻንሱን አግኝቼ ሳንፎርድን የተማርኩት ኢንግሊሽ ኮሚኒቲ ስኩል ነበረ ያኔ። አሁን ስሙ ተቀይሯል፣ ኢንተርናሽናል ተሰይሟል አሁን። ድሮ ሳንፎርድ ኢንግሊሽ ኮሚኒቲ ስኩል ነበረ ስሙ። እኔ እዛ እያለሁ ሁለተኛ ደረጃ ትምህርት ቤት ትምህርቴን ጨርሼ ብዙ ደግሞ ወደ ውጭ ነበረ ዩኒቨርሲቲ ስኮላርሽፕ አግኝቼ ተምሬ ተመልሼ ወደ ኢትዮጵያ መጣሁ ማለት ነው። የት ነበር ስኮላርሽፕ አግኝቼ ሄድከው? ካናዳ ነበርኩኝ፣ ቫንኩቨር ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ ነበርኩኝ። እዛ ትምህርቴን ጨርሼ ተመልሼ ወደ አዲስ አበባ መጣሁ። አዲስ አበባ ከተመለስክ በኋላስ ህይወት እንዴት ቀጥልህ? አዲስ አበባ እዚህ ያው ከተመለስም በኋላ ያው ስራ ለማግኘት ነበረ ስንጠፍ፣ እንግዲህ ሩጫ ነበር። ከዛ ዘመዶች ጋር እየሰራሁ ነበረ። እግዚአብሔር ይመስገን። ማታ ማታ ግን ዳንስ የማስተማር ምክንያቱም ውጭ ያለው እኔም ተምሬ ነበረ፣ ዳንስ ተምሬ ነበረ። ላቲን አሜሪካን ቦልሩም ዳንሲንግ ውድድሮች ላይ እሳተፍ ነበር በጣም እና እሱን ለምን አላስተምረም ብዬ እሱን እየሞከርኩኝ ነበር። ጥሩ እየሄደ ነበር። ከዛ በዚህ በዳንስ በኩል ሌሎችን ሰዎች አግኝቼ አብረን የሆነ ግሩፕ ፈጥረን ነበረ፣ አንድ ቡድን የዳንስ ቡድን ፈጥረን ነበረ። ብጢቅ ምላሉን አገኘኋት እዛ ግሩፕ ውስጥና እና እዛ የሆነ ባይላሞስ የሚባል ሳልሳ የምንደንስበት ቤት ነበር እዛ እሷ ከፍታ የነበረው እዛን ያገኘኋት እና እዛ ተገናኝተን ጓደኛሞች እና በሆነ መልኩም ባንድ ልጀምር ነው ትሳተፋለህ ወይ ትዘፍናለህ? የሚል ነገር ሰምቻለሁ አለችኝ የሆነ ቀን። እሺ ለምን አንጀምርም ብለን ያው ኦልሞስት እንደ ቀልድ ለራሳችን ደስታ የሚሆን ሙዚቀኞች አናግረን የሆነ ሙዚቃ ባንድ ተፈጠረ እና በቃ ከዛ በኋላ ሙዚቃ ላይፍ ውስጥ ገባል። ያው ከዛ ወደ ሌላ ቦታ አልተመለከትንም። በቃ እኔ ወደ ሙዚቃ ህይወት ነው የገባሁት ማለት ነው። በሱ ቀስ እያለን ቀስ እያለን እየሰፋ እየሰፋ ሄደ። እዛ አሁን ያው በሙዚቃ ላይ እነን ያለ ነው ማለት ነው። ሙዚቃው ህይወትስ ምን ይመስል ነበር? በመድረክ እንደዚሁም፣ በናይት ክለብ፣ ሲዲዎችን ማውጣት በመሳሰሉ ነገሮች ያስ የአንተ ዘፈኖች በህብረተሰቡ ዘንድ ምን ያህል ተቀባይነት ነበራቸው? በርካታዎችን በቪዲዮ እንዳየነው ጣም የደመቁ ነበሩ። አንዳንዴም የአንተ አማርኛ መናገርና መዝፈን ግራ ያጋባቸውም ሰዎች አሉ። ያስ እንዴት ነበር እንዴትዬ ነበር ሄደው? በእውነት ደስ የሚል ነበር። እኔም በጣም በብዙ ኤነርጂ ነው የገባውበት ሙዚቃ ላይ በጣም ወደዋለው። ከዚህ በላይም ወደው ነበረ እንደዛ ልበል። አሁን ያው ትንሽ ጎርመስ ብለንበታል ሙዚቃው ላይ ግን ያኔ አሁን ወጣትም ነበርኩኝ ልጅ ነበርኩኝ ላለ ማለት እና በትልቅ ኤነርጂ ነው የገባውበት እና ያው ሪኮርዲንግ ነበር አልበም የመስራት ቻንሱን አግኝቼ አልበም ሪኮርድ ማድረግ ጀመርኩኝ ግን ያው ከጓደኞች ጋር ነው ከስራ ባልደረቦች ጋር እዚህም እዛም እኔም ቀስ እያልኩኝ ወደ ወደ ሙዚቃ ህይወት ስገባ ብዙ ሰውን እናያገኘው እነዚህ ኮንታክቶች በደንብ ያው ጓደኞችም ሆኑ እነሱም ስራ ባልደረቦች ሆኑ አብረን መድረክ ላይ ብዙ አመት ሰራን ከዛ ያው ሚክሶሎጂ የሚባለው አልበም እንትቀረጥ ነው እሱ ተለቀቀ አሁን ረጅም ጊዜ ሆኖታል። ስንት አመት ሆነ? አሁን አስራ አንድ አመት ይሆኗል። አስራ አንድ ወደ ሁለት ሺ አስራ ሁለት ላይ ሊወጣ አይደል? አዎ አዎ። እና አልፏል እንደሁም አስራ ሁለት አመትም አልፏል። እንደዚህ ነው እንግዲህ፣ ያው እኔም ብዙ አይነት ስለሆንኩኝ ያኔ ባንዳችን ስም ራሱ በየአይነቱ ዝም ይባል ነበር፣ እና አልበሜም ራሱ በባድስም ነው ያወጣኸው አልበምህን ይሉኝ ነበር እዛ ጓደኞቼ። ምክንያቱም ብዙ አይነት ዘፈን ነው ያለው፣ ስታይሉም ብዙ አይነት ነው። ቋንቋውም ራሱ አርመነኛም፣ አማርኛም እንግሊዘኛም አለበት፣ እና የድሮም አዲስም ብዙ አይነት ነው እንግዲህ፣ አንድ ላይ የእውነት በየአይነቱ ነበረ አልበሜም ራሱ። እንደ ተቀባይነት ያው በጣም ጥሩ ነበር። እነት እኔ ለሽያጭም አላቀረብኩትም። ያኔ ኦንላይን ዳውንሎድ ማድረግ ይቻል ነበር አልበሙ ምናምን። ግን እንደ ማርኬቲንግ ስትራቴጂ ሜቢ ትንሽ እሱ ነገር ፌል አድርጎብኛል። ምክንያቱም ሽያጭ ላይ ቢሆን ቢኖር ኖሮ እና ብዛት ቢኖረው ሜቢ ከዚህ የበለጠ ሰው ሊያገኙ ይችል ነበረ። ሊሰማው ይችል ነበረ። አሁን ሁላችንም ኢንተርኔት ላይ ነው ያለነው፣ እጃችን ላይ ነው ያለው ኢንተርኔት ውስጥ በስልካችን ስለሆነ። ግን ያኔ ይሄን ያህል ዘለቄታ አልነበረውም። ኢንተርኔት በተለይ አዲስ አበባና እንደሚቻለው ወደፊት አልሄደም። ግን ይሄም ያው ምንም አልሆንም የሚባል ነገር አይደለም። እግዚአብሔር ይመስገን በጣም ጥሩ ነው፣ ከጠበቅኩት በላይ ነው። ከዛ ያው የቪዲዮ ክሊፖች ምናምኖች መሰራት ተጀመሩ። ነጠላ ዜማዎችም አሉ። ካልበሙ በኋላ አንድ በደንብ የተሰማ ዘፈን የምታወቅበት ልበት አንዱ የኔ ትዝታ ነው። ትዝታን ትንሽ ስታይሉን ቀይሬ በሮክ ሰርቼው እሱ ጥሩ ተሰምቶልኛል። ቲቪ ላይም ምንም ምንም በደንብ ይታይ ነበር እሱ Tis the time so I do what I need in my time. time so I do what I need in Before you ከዛ ውጭ ደግሞ ከዘሪቱ ከበደ ጋር አንድ አርመነኛ ዘፈን ወደ አማርኛ እሷ ግጥም ጽፋ ግማሹን በአርመነኛ ግማሹን በአማርኛ ኮንሰርት ላይ ነው እንደዛ የሰራ ነው እንጂ ሁለት አይነት እንትን ነው ያለው፣ የተቀረጠው አንዱ ሙሉ በአርመነኛ ነው፣ አልበሜ ላይ ያለው ከዛ ለእሷ ፊልም አንድ ፊልም ሰርታ ነበረ፣ ቀሚስ የለበስኩለት የሚል እሱ ላይ እንደ ሳውንትራክ ቀርበዋል። የልቤን ግን የሚል ዘፈን በአማርኛ ራሱ ዜማው እንደሆነው ግጥሙ ግን በአማርኛ። ከዛ ለአንድ ኮንሰርት ይህንን አብረን እንስራው ብላ ኮንሰርት ላይ ስናቀርበው በጣም ጥሩ ሰው በደንብ ሪስፖንድ ሲያደርግ፣ ኦኬ ይህንን ነገር እንደዚህ ለምን አንቀርብ ብለን ከስንት አመት በኋላ ተቀረጠ። እሱን ትንሽ እሱ ሳታይሉንም ቀይረን በአኩስቲክ አድርገን በጊታር ቪዲዮ ክሊፕም ሰርተንለት ዩቱብ ላይ ይገኛል። እሱ ወይ ቴያቼርስ ባርመንኛ አማርኛው ደግሞ የልቢንግን የሚል ነው። እሱም በደንብ ያው ተሰምቶልኛል፣ እግዚአብሔር ይመስገን። ለሰሚዎቹንም አድናቂዎቹንም ራሱ እናመሰግናቸዋለን። ሁሌ ሁሌ ትልቅ ነገር ነው ሰው የአንተን ስራ ሆን ብሎ ጊዜ ሰጥቶት ሲያዳምጥ ሲሰማለህ፣ ትልቅ ነገር ነው እውነት፣ ምስጋና ያስፈልጓል። I know Chantan and I are you Afe mandai nagaka Banta kutai banta

እንግሊዝኛ የምትጫወታቸው ለናይት ክለብ ጠቃሚ ናቸውና ተቀባይነታችን ነበር። አሁን የሰራሁት በሶስቱ ቋንቋ ለአልበሜ ላይ ነው ያለው፣ ግን ከላ ቋንቋዎች ሰራለው ላይፍ ስሰራ እንግሊዝኛ ብቻ ሳይሆን ጣሊያንኛ፣ ስፓኒሽ ሰርቻ አውቃለሁ። ድሮ ክለብ ላይ ስሰራ ኮሪያ ሁላ ስራ ነበረ። ቋንቋዎችን ስለምትናገር ነው ወይስ እያጠናቸው ነው? አይ አልችልም፣ ይሄንን ሁላ አልናገርም ግን ያው ዘፈኖቹን ስለምወዳቸው የመስራት ፍላጎትም ስላለኝ ሰራቸዋለሁ። በተለይ ስፓኒሽ፣ ጣሊያንኛ፣ ፈረንሳይኛ ጣሊያንኛና ፈረንሳይኛ እችላለሁ። ስፓኒሽ አላወራም ግን ያው ዘፈኖቹን ብዙ አመት ላቲን ዳንሱንም ስለደነስኩት ሙዚቃውን በደንብ ስለምሰማ ትንሽ ጆሮ ይሞላ ብሏል እና ምንም ቋንቋውን ባልችለውም አትሊስት ትንሽ ፕሮናንሲሽኑ ላይ ና እሞክራለሁ። ብዙ ሰዎች ይሉኛል መተው ስፓኒሽ ያዋሩኝ ያረን ያልችልም ቋንቋውን ነው የምላቸው። እና ይገርማል። እንደውም አንተን ያስታወስከኝ እዚህ ፓልስ ሚውዚክ አዋርድ ላይ መቅረቡ እንደሁላ ረስቼው ነበረ። ቴንክዩ አስታወስከኝ። መልካም ነገር ነው። በዚሁም ብቻ አልተወሰንክም። እዚሁ በ2015 ፌስ ሻዶ የሚል ሙዚቃም እንደዚሁ ለዩሮቪዥን 2015 አቅርበሃል። የዩሮቪዥን ውድድር እንደምን አርሜንያን ለመወከል በቃ ሂደቱ ምን ይመስል ነበር? በዛ ውስጥ ተመርጦ እዛ ለመድረስ ተሞክሮ ምን ነበር? በህይወት ውስጥ ትልቅ ለውጥ ያመጣ ነው። በትዝታ ፊልም ላይ እንደዚህ ስትናገር እና እንዴት ተጀመሩ? እንዴት አለቀ? በሁለት ሺ አስራ አምስት የአርሜኒያ ጄኖሳይድ በፈረንጆች አቆጣጠር ሺ ዘጠኝ መቶ አስራ አምስት ላይ ነው በደንብ የተመዘገበው እንደ ምን ልበል አንድ ቀን ብቻ ሳይሆን የጀነሳይዱ ቀን ብዙ አመታት ፕሮሴስ ነበረ፣ ግን ኤፕሪል ሀያ አራት ሺ ዘጠኝ መቶ አስራ አምስት ላይ ነው ሜሞሪያሉ የሚከበረው። ሺ ዘጠኝ መቶ አስራ አምስት አመት በጣም ሲግኒፊካንት የር ለአርሜኒያ ልበል ኦር ለአርመኖች መላው አለም ላይ ባሉት። ሶ ሁለት ሺ አስራ አምስት ማለት መቶኛው አመት ነበር ማለት ነው። ሶ ከአርሜኒያ ምንድን ነው የወሰኑት ከአርሜኒያ አንድ አርቲስት ከሚልኩ በየአህጉሩ አርመኖች በተሰደዱበት አህጉሮች አንድ ሬፕሬዘንታቲቭ መርጠን፣ ከዛ አንድ ሬፕሬዘንታቲቭ ከአርሜኒያ መርጠን ከስድስት ሰው የስድስት ሰው ቡድን ዩሮቪዥን ላይ ከዚያ በላይ መቅረብ አይቻልም። ከስድስት ከስድስት በላይ አይቻልም ማለት ነው። ማክሲመም ነርቴዝ ላይ መኖር የሚችለው እና እንደዚህ ሆኖ ያው እንግዲህ በየአህጉሩ ሰው እየፈለጉ ነበር መሰለኝ። ያው ሲነግሩኝ እንደዛ ነው። ከአፍሪካም ቼክ ሲያደርጉ ኢትዮጵያ አሉ አርመኖች፣ ግብፅ አሉ፣ አሁን የተወሰነ ደግሞ ሳውት አፍሪካም አሉ መሰለኝ። ኢሜይል ነው የደረሰኝ። አስቂኝ ነገር ሳም ውስጥ ገብቶ ኒሳ ላይ ቀርቼ ከዛ ፌስቡክ ላይ ሜሴጅ ጽፈው ሊንክ ሊቼክ ው ኢሜል የሚል ምንሰም ይ ምንድን ነው ቀልድ ነገር ነው። ብዙ ጊዜ ምክንያቱም እንደዚህ ሳም ነገር እናገኛለን እና ምንድን ነው የምሩ ነው ወይስ ቀልድ ነው የቀልድ ነው እያልኩኝ ነበረ ከዛ የእውነት መሆኑ ታወቀኝ። ያው እኔም ኮንታክት ኢንፎርሜሽን ስሰጣቸው ደውለው ብለው ብሎ ተገናኘን። ቪዲዮ ፈልገው ነበር እንደ ኦዲሽን ዘፈን አቅርብ ብለው ነበረው ሁለት አይነት እሱን ቀርጬ ላኩላቸው። ከዛ ጠቅመ የመጠበቅ ፕሮሴሱ ተጀመረ ማለት ነው ያው ምርጫ የማን ነው የሚሆነው የሚል ከዛ ቆይተም ብላን ስልክ ደወሉልኝ እና ያው ተመርጠሃል ግሩፕ ውስጥ ነህ ሲሉኝ እኔም በጣም ደስ አለኝ። ምክንያቱም ብዙ አመት እከታተል ነበር። ይሄ ዩሮቪዥን ሶንግ ኮንቴስት በጣም ብዙ አመት ትከታተል ነበር እና እኛ ጋር በቲቪ አይታይም ወይ ድሮ ሰው ውጪ ቀርጾ ነበረ። በቪኤችኤስ ነበር ቀርጠው በካሴት ማለት ነው ቀርጠው ያመጡ ነበረ ወደ ኢትዮጵያ ወይ አውሮፓ የሚኖሩ ዘመዶች ወይ ሳምቲንግ ወይ ያው በፖስታም ሊልኩ ይችሉ ነበረ በዛ ነበር ድሮ የምናየው። እና ያኔ አርሜኒያ ማተሳተፍን ነበረ በአርሜኒያ መሳተፍ የጀመረችው አሁን ሀያ ወይ ሀያ አምስት አመት በፊት ነው የጀመረችው መሳተፍ አርሜኒያ። እንደዚህ ነበር በጣም በጣም ደስ የሚል ያው አድካሚ ፕሮሴስ ነበር በጣም አርሜኒያ ወሰዱን እዛ፣ ዘፈኑ ተቀዳ፣ ክሊፑ ተሰራ። ከዛ ጊዜ ስለነበረ ተመልሰን ወደ በየሀገራችን ሄድን እንደን ያው ዋና ፕሮሴሱ፣ በኋላ ተመልሰን አርሚኛ ተገናኝተን ሶስት ስድስታችንም ሙከራ ተጀመረ። ሪሀርሰል ሪሀርሰል፣ በቀን እንግዲህ ብዙ ሰአት ሪሀርስ እናደርግ ነበር። ኢንተርቪዎች ነበሩ፣ ያው ካንተ ጋም የተገናኘ ነው ያኔ መሰለኝ አይደል? ልክ ነው። የዛን ጊዜ ነው። አሁን ራሱ አስር አመት እንዳለፈ በጣም ላምን አልችልም፣ ምክንያቱም አንዳንዴ ትናንት ነው ይመስልልና አስር አመት ነው ያለፈው። እና አሁን አንዳንዴ አስር አመት ሲሉ መስማም እንዴት ነው! ጊዜው በጣም ነው ቶሎ የሚሮጠው። ያው ትልቅ ነገር ነበር እውነት ለእኔ ምክንያቱም አንድ አርሜኒያን ብቻ ሳይሆን እኔ ኢትዮጵያ ነው ወክዬ ነው የሄድኩት አፍሪካን ወክዬ ምክንያቱም ያው አህጉሩ አንድ ሰው ነው የተመረጠው እና አንድ እሱን ለእኔ በጣም ትልቅ ነገር ነበረ እና እውነት ለሱ ሁሌም የማመሰግነው ከሱ በኋላም ራሱ በጣም ብዙ ሰው ነው ያገኘሁት። አሁን ጓደኞቹ የምላቸው ሰዎች ከዛ ቻንሱን አግኝቼ አርሚኒያም ራሱ አንድ በአርመነኛ ኦሪጂናል አንድ ነጠላ ዜማ ሰርቻለሁ ከነ ክሊፑ። እሱም ዩቱብ ላይ ማግኘት ይቻላል። ሞዱ ሄሮዊም ሄሩዊም ሀያስታን የሚባል ይመስገን፣ ብዙ ነገር አግኝቼበታለሁ። ያው ኦፍኮርስ ኔጌቲቭ ሳይዶችም አሉት። ኑሮ ላይ ባላንስ ከሌለ ምንም ነገር ሌላ አይኖርም ግን ጥሩን፣ ተቀብለን አመስግነን፣ መጥፎውን ደግሞ እንደ ትምህርት አድርገን ተምረንበት ማለፍ ነው። አይደል? እውነት ነው። የብልህ ምክር ነው። አንዱ በጣም ልብ የሚነካ የሙዚቃ ቅንብሩም እጅግ የተዋጠለት ባለፈው የተጫወትከው በእርግጥ የስራ ሙዚቃ ነው። በአርሜኒያ በጣም ታዋቂ የሆነ ባህላዊ ዘፈን ሆርቬል የሚለው የዛ ታሪክ ምንድን ነው? ሙዚቃውንስ በዛ መልክ ያቀናበርከው ከምን አኳያ ነው? ሆሮቤል ዘፈኑ ራሱ ጎሚዳስ የሚባል ነው እንግዲህ ያቀናበረው። የሱ የህይወት ታሪኩም ራሱ በጣም አሳዛኝ ህይወት ታሪክ ነው ያለው። በጄኖሳይዱ ጊዜ ነው ማምለጥ ችሎ ፈረንሳይ ገብቶ እዛ ግን በነበረው ባየው ነገር እንዳለ ጂኦግራፊካል ሪጅን ልበል፣ ራሱን ሳያቅ ነው ፈረንሳይ ያረፈው። አርመኖቹ የነበሩበት ድሮ ዌስተርን አርሜኒያ የምንለው በጣም ብዙ ዞሮ ሪኮርዲንግ ሁላ አለው። አሁን አርሚኒያም ራሱ የራሱ በራሱ ድምፅ የተቀዳ አለ፣ ይሰማል። እና ይሄ ሆሮቬል በተለይ አርሶአደሩ መሬቱን እያረሰ እያለ ነው። ያኔ በሬ በበሬ አይደለም የሚታረሰው መሬቱ። ከበሬው ጋር ነው እያወራ ያለ እና የሚዘፍነው ለሱ ነው። አው ደክሞናል፣ ግን ትንሽ ነው የቀረን እያለ ነው። አሁን በሚወራው አርመነኛ አይደለም። ያው ፓርፓር የምንለው አለ በየ አሁን እንደ ኢትዮጵያ ሌላ ቋንቋ ባይሆንም አርመንኛው አንድ ሆኖ ዳይሌክቱ ነው የሚለየው፣ ትንሽ አክሰንቱ ይለያል። ሶ ፕላስ የድሮ ደግሞ አለ፣ የድሮና አዲስ የምንለው አለ። የድሮ የሚወራው አርመንኛ አሁን ብዙም አይወራም። ያው ጊዜው ስለሚቀየር ብዙ ነገሮች ይቀየራሉ። አክሰንቱ ይቀየራል፣ አባባሎች ይቀየራሉ። ሆሮቤል በጣም የድሮ ዘፈን ነው። ወደ እኔ ሲመጣ ደግሞ የሆነ ነገር ይቀረው ነበረ። ስሰራው ዘፈኑ መጀመሪያ ልቅዳው ብዬ ሳስብ ምንድን ነው የሚያስፈልገው እያለን ኢትዮጵያ ነው የተቀዳው ዘፈኑ። ምክንያቱም እኔነቴ አርመን ብቻ አይደለም ኢትዮጵያዊ ነኝ እና ትንሽ የሆነ ነገር ያስፈልገዋል፣ ቅመም ያስፈልገዋል ብለን መሰንቆ እንግዲህ ተጫዋቹን አንትተን ሲሰማው በቃ ልንሞክር ብሎ የሆነ ነገር ቀዳበት እና ያው እንደምትሰሙት ነው። እኔ በጣም የምወደው ሞዶ ነው እና በደንብ እውነት አርሜኒያም ራሱ በጣም ዋን ኦፍ ድ ሞስት ዩኒክ ሆሮቬል ተብሎ የተሰየመ ነው እና ለእኔ እውነት ኩራት ይሰማኛል እንደዛ በመሆኑ በተለይ ምክንያቱም በኢትዮጵያ ሙዚቃ ኢንስትሩመንት በማለት በጣም ደስ ይለኛል። ኩራት የሚሰማኛል ስላነሳለኝ በጣም ልብ የሚነካ ነው ለእኔ ከዘፈኖች መካከል አንዱ ትልቅ ቦታ የሚሰጠው ነው። በጣም በጣም ቅንብሩ ከሀገርኛውም ከአርመንኛውም ልብ ሚነካ ነው። በፊልም ውስጥም እንደዚ አርሜኒያን የፊልም ታሪክ ከኢትዮጵያ ጋር ያለውን ቅንብርም በተያያዘ መልክ እንደዚሁ ከአረማት ጋር ፊልም ተቀርጿል። በዛ ላይ በእርግጥ ያንተም ትራካለ እንደዚሁ ደግሞ በፊልም ውስጥም አንዱ በጉልህ ሚና ካላቸው ድምፃውያን ውስጥ አንተ በሁለቱም ዓለም በኢትዮጵያ በአርመኑም የሙዚቃ ባህል ውስጥ ገዝፈህ ትታይበት የነበረ ዶኪሜንተሪ ፊልም ነውና በዛ ላይም እዛው እዛ በቅንጩ ቀርቧል። ኦሮቤል ና በጣም ልዩ ስፍራ የሚሰጠው ነው። ደጋግሜ ነው በጣም ብዙ ጊዜ የሰማሁት እና እግረ መንገዱን ለማመስገንም ጭምር ና ትልቅ ስራ ነው። እኔ እንጂ ማመስገን ያለብኝ እንደ ሰው እንዳልኩ፣ ጊዜ ሰቶት ያንን ለመስማት ትልቅ ነገር ነው ለእኛ። እኛ ሰተን እናስቀምጣለን ግን ሰሚ ከሌለ አርቱ ቤትም ማሄድም እዛው ቁጭ ይላል ግን ሰሚ ቢኖረ ነፍሱ ያገኘው በተለይ ሙዚቃ እንደዚያ ነው ከድምፃዊ ሙዚቃ አቀናባሪና የዳንስ መምህር ቫሂ ታልቢያን ጋር ያካሄድ ነው ቃለ ምልልስ በዚሁ አልተቋጨም በተከታዩ ክፍለ ዝግጅታችን ሰሞነኛ ከሆነው ትዝታ ዘጋቢ ፊልም እስከ አውስትራሊያ የ2025 ዓመታዊ የእግር ኳስ ውድድር ዝግጅት ላይ ለመገኘት ልባዊ ፈቃደኝነቱን እስከገለጠበት ድረስ ያካተተውን ቃለ ምልልሱን ይዘን እንቀርባለን።